ከኤስቤስ አማርኛ ጋር ነው። ተጨማሪ ታሪኮችን ከኤስቤስ ዶት ኮም ዶት ዩ ስላሽ አምሃሪክ ያገኙ። ከኤስቤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቤስ ዶት ኮም ዶት ዩ ስላሽ አምሃሪክ ሊጎብኙ ሰይን እንበሉ ተገኘ መስገሉ ብፁዕ አቡነ ሙሴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምዕራብና ደቡብ አውስትራሊያ ሊቀ ጳጳስ የቅዱስ ሲኖዶስ አባል። በቅድሚያ እንኳን ለመስቀል እንዲሁም የደምራ በዓል በሰላም አደረሱ እንላለን። ከኤስቢኤስ ራዲዮ የአማርኛው ቋንቋ ዝግጅት ክፍል በጣም አመሰግናለሁ። ወንድሞቼ፣ እህቶቼ እናንተን ኢትዮጵያውያን ይህንን ሚን ለመጠየቅና እንዲሁም ደግሞ እንኳን አደረሳችሁ ለማለት እንዲያውም የበዓልንም ታሪክ ለመናገር ስለጋበዛችኝ እኔም በእግዚአብሔር ስም አመሰግናለሁ። እግዚአብሔር ይባርክልኝ። ብፁዕ አቡነ ሙሴ የመስቀል ደመራ በዓል በመጪው እሁድ በመላው ዓለም በዓሉን በሚያከብሩት ዘንድ ይከበራል። ና የዚህ የበዓል ሃይማኖታዊ ና ባህላዊ ታሪካዊ ዳራው ምንድን ነው? ለምንድን ነው የሚከበረው? እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጌታችን በዓለ መስቀሉ አንደኛ ጌታችን እየሱስ ክርስቶስ ወደዚህ ዓለም የመጣው የሰው ልጅ ለማዳን ነው የመጣው። ስጋና ነፍስ ተዋህዶ ከእናታችን እንግል ማርያም ሰው ከሆነ በኋላ ሶስት ዓመት ከሶስት ወር አስተምሯል። የአዲስ ኪዳን ስርዓት ያለው በአጠቃላይ ህጎች፣ ከጥምቀቱ ጀምሮ ያሉ ስርዓት አምልኮት እና ህግ፣ እነዚህ ስርዓቶች ጌታችን እየሱስ ነው የመሰረታቸው። በዮርዳኖስ ጥምቀቱ ዮሐንስ ተጠምቋል ጌታችን ኢየሱስ ክርስቶስ የማዳን ስራው የመጨረሻው በመስቀሉ ነው የፈጸመው። ጌታችን ያዳንን በራሱ ደም፣ በራሱ መስዋዕትነት፣ በራሱ ስቅለት ተሰቅሎ ሙቶ ተነስቶ ነው እንግዲህ ያዳንን እና ይሄን መስቀል ሁሉ ጊዜ በየዓመቱ የተጀመረበት ቆስጠንጢኖስ ጊዜ ነው። ቀዳማዊ ቆስጠንጢኖስ በሶስት መቶ አስራ ሁለት ዓመተ ምህረት ከልደተ ክርስቶስ የነበረ ንጉስ የነበረው ቆስጠንጢኖስ የክርስትና ሃይማኖት የመሰረተው በአዋጅ የመንግስት ሃይማኖት እንዲሆን ያደረገው ቆስጠንጢኖስ ከታምራት ተረድቶ ነው መስቀልን ያከበረ። በመስቀል ኃይል በመስቀል ጠላትን አሸንፎበታል። በዓለም ደረጃ ቆስጠንጢኖስ የነበረው ቦታ በአሁኑ ጊዜ አንጾኪያ የምትባለው በዚ በቱርክ አካባቢ ያለችው እና ድሮ የሶሪያ ነበረች እና እዛ ሁኖ ሮምን ምዕራቡና ምስራቁን ሁሉ በአንድ ላይ ነበረ የገዛው። ጠላትም ድል ያደረገበት እዚህ ሚላኖ ነው የሚባል አለ። ከዚያ ላይ ነው። እንዲያውም የክርስትና ሃይማኖት ያወጀው ከሮም ወጣ ብሎ በትሬን ሶስት ሰዓት ይወስዳል። እኔ ያውቀዋለሁ እዚኛ ቤተክርስቲያንም አለ እዛ ገብርኤል፣ እና ከዛ ላይ ነው እንግዲህ ያሸነፈው። ከዚያው ላይ አዋጅ ያወጀ ቆስጠንጢኖስ የክርስትና ሃይማኖት የመንግስት ሃይማኖት እንዲሆን አውጀዋል። ዓለም ያሉ ኦርቶዶክሳውያን ሁሉም ምስራቅ ኦርቶዶክስ ይሁንም ሁሉ ያውቁታል። ይህንን ታሪክ ይዘው እንግዲህ መስቀል ያንድ የኢትዮጵያ ወይም ያንድ የኮፕቲክ አይደለም የሁሉም ክርስቲያን በዓል ነው። መስቀል አሁን በመስቀል የማይባርክ መስቀል አርማ የሌለው ቤተክርስቲያን የትም ዓለም ብትሄዱ ቤተክርስቲያን ከሆነ መስቀል አርማ ያለ እና የክርስቲያኑ ትልቁ ምልክት መስቀል ነው። ምንም ፈተናዎች ቢያጋጥሙም ቢሆን ክርስቲያኖቹ ታግሰው ሳይቋረጥ ያው እንግዲህ አብያተ ክርስቲያናትም በዓለም ዙሪያ ሁሉ ያለ የተለያየ ስርዓት ይኖር እንጂ በመስቀል የማያምን የለም መስቀል ያምናል ሁሉም። ስለዚህም ይህን በዓል እኛ ኢትዮጵያ ደግሞ ከብሉይ ኪዳን ነው ወደ አዲስ ኪዳን የገባ ነው እና መስቀሉ በየዓመቱ እናከብረዋለን። ይሄ ደግሞ አንዳንድ ሰዎች ባህል ነው ላሉ ባህል አይደለም፣ ሃይማኖታዊ በዓል ነው። ሃይማኖታዊ በዓል ነው። የክርስቲያኖች ትልቁ በዓል ነው። የእምነት መገለጫ ነው። የጌታችን ኢየሱስ ክርስቶስ ያውም የሰው ሳይሆን የአምላካችን የኢየሱስ ክርስቶስ በዓል ነው። በውጭ ሀገር እርስዎም በተለያየ ሀገር ኖረዋል። አሁን ደግሞ የሚገኙት እዚህ አውስትራሊያ ነው፣ ምዕራብ አውስትራሊያ። እዚህስ ምዕራብ አውስትራሊያ የሚገኙ ምእመናን እንዴት ነው የመስቀል በዓልን የምታከብሩት? እንዴት ለማክበር ተዘጋጅታችኋል? ባለፈው ጥምቀት በአንድ ላይ ለማክበር የመጣሁበት ሰዓት አካባቢ ነበረ። በአንድ ላይ ለማክበር ልክ እንደ ኢትዮጵያ መኩረን ነበረ። በእርግጥ ወደ አምስት ነው ታወታቱ አክብረናል፣ እዛ ባህር ወርደን። አስቀድሞ ዝግጅት ስላልነበረ ሁሉም ሰው በብዛት እንኳ ባይመጣ አብያተ ክርስቲያናት ግን ጣወታቸው ይዘው መጡ፣ አክብረዋል። እኛም እዛ ቀድሰናል። የአሁኑ መስቀል ደግሞ በአንድ ላይ ለማክበር ነበረ። ቅዳኪ ነው ጀመሪያ ኮሚቴ አቋቁመን ቤተክርስቲያኗ በአሁኑ ሰዓት አንድ ስለሆነ።

ዝም ብለን አሁን በቤተ ክርስቲያናችን እንድናከብር ነው አሁን የተያዘው፣ እና በዚህ አይነት እናከብረዋለን ብለናል። ደመራም ትደምራላችሁ? አዎ፣ እንደ በደመራ በደንብ ነው እ እንዲም የዚህ ሀገር ከንቲባዋ ምናምን የሚመጡ አሉ ብለውኛል። የባህሉ እንግዶች ሆነ የሚመጡ አሉ ብለዋል። እና ደመራ እናደርጋለን። አንደኛ ይሄ ያለንበት ቦታም ራሱ ጫካ ብዙ መሬት አለው ቦታው እንደ ልብ ነው። እና ለመኪና ማቋም ማቋሙያም አይቸገርም። ዳሜራም ይሆን አለው። ከዚህ በፊትም አድርገውበታል አንድ ሁለት ጊዜ መሰለ። በዚህ አጋጣሚ እንኳን አደረሳችሁ መልእክቶትን እንዲያስተላልፉ እንጋብዛለን። እንግዲህ በጣም እናንተም ስለ ጋብዛኪ አመሰግናለሁ። መቼስ ህዝባችን በአሁኑ ሰዓት ብዙ በዚህ በስልኩም ነው ትምህርቱን የሚከታተለው፣ ሌላውም ሌላውም ዜናውም ምኑ ሁሉ የሀገርም ሁኔታ በዚህ ሆነው የምንሰማ በአይን ለመንደ ልብ መንቀሳቀስ አልተገኘም፣ እና ህዝባችን ሁሉም እንግዲህ በፍቅር መኖር አለበት። አዲስ አመት መልእክት አስተላልፈናል። ባና ድርሳችሁ ብለን ዘመን ማቴዎስ አስተላልፈናል። አሁን ደግሞ ለኢትዮጵያውያንም፣ ለኦርቶዶክስ ኢትዮጵያውያንም፣ ለኤርትራውያን ኦርቶዶክስም፣ ለሁሉም ህዝበ ክርስቲያን እና እንዲሁም ደግሞ ዓለም የሁሉም ትውልድ የሁሉም ሰው ቦታ ስለሆነች የዓለም ህዝቦችን ቢሆን በሰላም መኖር ያስፈልጋቸዋል። ና ለሁሉም በሰላም እንኳን አደረሳችኋለሁ። ወደፊት ያለውም ደግሞ እግዚአብሔር አምላካችን ሁሉም ነገር ከእግዚአብሔር ስለሆነ የሚስተካከል በሰው በእርግጥ በእኛ ድክመት የሚፈጸሙ ችግሮች አሉ። ፍቅር ያስፈልግ ነበረ፣ አንድነት ያስፈልግ ነበረ። ታውቂ ችግር ሳይመጣ እርስ በርስ ዝም ብላ ካለ መግባባት እርስ በርሱ ችግር እየፈጠረ ነው እንግዲህ ብዙ ችግሮች የሚያጋጥም ያሉ ይህም ደግሞ ልብ እንዲሰጣቸው ኢትዮጵያውያን ወገኖቻችን ቤተክርስቲያኗ አማብራ እየተጎዳች ያለች ህዝቡም እየተጎዳኝ ያለ ይህንን በእውነቱ ሰላም፣ ፍቅር ስለሌለ ነው። ፍቅር ካለ ሁሉም በሰላም ይኖራል እና ለሁሉም የሰው ልጅ ፍቅር፣ ሰላም፣ አንድነት ለስራችንም፣ ለእውቀታችንም ለሁሉም ቤተክርስቲያን የሃይማኖት ስራ ለመስራትም ሁሉ ሰላም ሲኖር ነው ለሁሉም እና በሽታውን እንዴት አድርጎ ለሁሉ እንደጎዳ ለሁሉም እንደዛ ነው። ሰላምም ከሌለ ሁሉም ይጎዳል። ስለዚህ ሁሉም ወደፊት እኛም እንጸልያለን፣ እናንተም ህዝበ ክርስቲያን ሁሉም መጸለይ ያለበት እየጸለዩም ነው በዚህ ያሉም በሁሉም እና ይህን ችግርም ሊያስወገድልን በሽታውም እንደገና ደግሞ ህዝባችን ሀገራችንም ኢትዮጵያን ሰላም እንዲሆን ህዝቡ ልብ እንዲኖረው እንዲያስተውል እንጸልያለን። እንኳን አደረሳችሁ። ላለው እግዚአብሔር ጠብቅልኝ። እናንተም አመሰግናለሁ። እግዚአብሔር ይባርካችሁ። ብፁዕ አቡነ ሙሴ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የምዕራብና ደቡብ አውስትራሊያ ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል፣ ለእርሶም መልካም የመስቀልና የደመራ በዓል ይሁንሎት። አመሰግናለሁ። ግዳው ፈርሷል የልዩነቱ መድረና ስማ ሆኑ ነትቱ